ጋቢና ቪኦኤ፣ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከመስታወት አረጋው ጋር ለ30 ደቂቃዎች ያህል አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ በዛሬው ዝግጅት የኢትዮጵያን የፖለቲካ ትኩሳት መንስኤና የመፍትሄ ሀሳቦችን እንገመግማለን የወያኔ ስርዓት እንደዚህ መቀጠል እንደማይችል ያየበት እንትን የመጣው በህዝብ ትግል ተደራጀም አልተደራጀም አንድ ድርጅት መራውም አልመራውም ይህ የህዝብ ትግል ነው እዚህ ያደረሰው ከዳር ያደርሰውም የህዝብ ትግል ነው ምንለው ግን ይሄ የህዝብ ትግል በሚሄድበት ጊዜ ሊመጡ የሚችሉ ብዙ አደጋዎች እንዳሉ አውቀን፣ እኔ በኢትዮጵያ የተቃዋሚዎች ዴሞክራሲያዊ ስርዓት አልፈልግም የሚል ሰምቼ አላውቅም። ብሔራዊ እርቅ አያስፈልግም የሚል ሰምቼ አላውቅም። በሰላማዊ መንገድ እንሸጋገር የማይል ድርጅት ያለ አይመስልም። ይህን ሁሉ ነገር አንዳንድ ጊዜ ብዥታ ውስጥ እንዳንገባ ነው። ይህን ሁሉ ነገር ምንጩም ችግሩም ህወሓት የወያኔ ስርዓት የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የተናገሩት ነው። ሌላኛው የጋቢና እንግዳ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ መስራች አቶ ልደቱ አያሌው ናቸው። አንደኛ ይሄ ተደጋግሞ የቀረበ ጥያቄ አለ። ኢህአዴግ እምቢ ቢል የሚለው ነገር እስካሁንም እምቢ እኮ ነው ሲል የነበረው አሁን በከፊልም ቢሆን የችግሮችን ምንጭ አምኖ የተቀበለው መታረምም አለብኝ ያለው ይቅርታም የጠየቀው ከልቡም ይሁን አይሁን እኮ በህዝብ ትገዙ ስለዚህ ወደ ደም ጠላም በህዝብ ትግል ነገ ከነገ ወዲያ መቀበል ያለበትን ነገር ሁሉ የሚቀበልበት ሁኔታ ይፈጠራል። ዋናው ጥያቄ ያለው ትግሉ በምን ሁኔታ ነው መካሄድ ያለበት፣ የትግሉ መጨረሻ ግብስ ምንድን ነው መሆን ያለበት የሚለው ጉዳይ ነው። የአረና ትግራይና የመድረኩ አቶ ገብሩ አስራትም በዛሬው ዝግጅት ይሳተፋሉ። ተቃሚዎች እኮ ኔ ተበዳዊ መልሶ መቆስ አይሁን እንጂ እንዳይኖሩ ቅድም ሲገለጽ የነበረ ስለተቃወመ ብቻ ስር ወደ ስር የሚገደልበት የሚገደልበት እና ብዙ ብዙ ችግር የሚፈጠርበት ሁኔታ ስለነበር ይሄ አሁን በዚህ ሁኔታ መካሄድ አይቻልም ነው እኮ እያለ ያለው ኢህአዴግም በዚህ ሄዶ የሚያመጣው ለውጥ የለም እያለ ነው ያለ ነው። ታዲያ ምን መፍትሄ ይበጅ? እንወያያለን። ከአጥፍቶ መጥፋት ፖለቲካ እደግማለሁ፣ ከአጥፍቶ መጥፋት ፖለቲካ ወጥቶ ዞሮ ዞሮ ይቺ ነገር ራሳችንም ልጆቻችንም ምናልባትም ልጅ ልጆቻችን የሚኖሩባት ሀገር፣ በሰላምና ተከባብሮ የሚኖሩባት ሀገር፣ ሁላችንም በእኩልነት የሚታስተዳድር ሀገር እንድትሆን የኢህአዴግ መሪዎችም ሁላችንም እንዳልነው ቆም ብሎ በሰከነ አእምሮ ደጋግሞ የሚያስቡበት ጊዜ የደረሰ ይመስለኛል። የኦፌኮው መድረኩ መሪ ዶክተር መረራ ጉዲና ናቸው። ውይይቱን ያሰናዱት ሄኖክ ሰማዝጌር እና አሉላ ከበደ ናቸው። የመጨረሻውን ክፍል ለዛሬ አሰናድተናል። ወደ ውይይቱ እናምራ። አየር ላይ የሚተው ገኖ የወጣ ጥያቄ አለ። ባለቤቱ ሲገኝ ምናልባትም ለዚህ አገር ለገባችበት አጣብቂኝ ፈቃደኝነት መረዳት የሚመጣ ከሆነ ዋናው ተዋናይ ገዢው ኢህአዴግ በተገኘ ጊዜ የሚነሳ ምናልባትም አሁን በምናቀርባቸው ውይይቶች መሰል ውይይቶች የኢህአዴግ ወኪሎች በሚሳተፉበት ጊዜ ገፋ መደረግ የሚችል ባለ ድርሻዎችን ሁሉ ዜጎችን ሁሉ የሚያሳትፍ የመፍትሄ ፍለጋ መንገድ ይኑር ነው ጮክ ብሎ የሚሰማው። ያለ ቀጠሮም ዛሬ መጀመር አለበት ነው የሚለው። ጊዜው ካልረፈደ እያልነ ደጋግመን እንጠይቃለን። ቅድም በሁለት መንገድ የታየም ይመስለኝ። አቶ ልደቱ ያነሱት አንድ ሀሳብ አለ ዶክተር መረራን እድል አልሰጠናቸውም። ይሄ አገራዊ መግባባት የሚለውን እንደውም ቀደም ብለው ቃሉን የወረወሩት ናቸውና እሱን አስቀድመን አድማጮችን የሚያነጋግሩ አንዳንድ ሀሳቦችን ናንተም ብንቀጥል ሄኖቅ፣ አው መተማመን በመገንባትም እዚህ ላይ ጨምረው ዶክተር መረራ በእኔ በኩል ዞሮ ዞሮ ኢህአዴግ ኳዙ ያለው በዋናነት በኢህአዴግ ሜዳ ነው አገሪቷን እና የአገሪቷን ሀብትን የሚቆጣጠረው ፖለቲካል ስርዓቱን የደህንነትና ጸጥታ ሀይሉን ሙሉ በሙሉ የሚቆጣጠረው ኢህአዴግ ነው። ስለዚህ ኳሱ ያለው በኢህአዴግ ሜዳ ነው። ብዙዎቻችን እንዳለው ኢህአዴግ አሁንም ቢሆን ከራሱ ሳጥን ወጥቶ ከኢትዮጵያ ህዝቦች እና ከኢትዮጵያ ዴሞክራሲያዊ ኃይሎች ጋር የአገራችን ችግር ለመፍታት ዝግጁ መሆኑንና ያለመሆኑን ያው ታርታር እያሉ ቢሆን እርግጠኛ አይደለንም ዋና ጉዳይ ኢህአዴግን ኢህአዴግም ራሱ ወደዛ መውሰዱ እኛም ባለ ነቅም ከኢትዮጵያ ህዝቦች ጋር ኢህአዴግን ከአጥፍቶ መጥፋት ፖለቲካ እደግማለሁ፣ ከአጥፍቶ መጥፋት ፖለቲካ ወጥቶ ዞሮ ዞሮ ይቺ ነገር ራሳችንም ልጆቻችንም ምናልባትም ልጅ ልጆቻችን የሚኖሩባት ሀገር በሰላምና ተከባብሮ የሚኖሩባት ሀገር ሁላችንም በእኩልነት የሚታስተራት ሀገር እንድትሆን የኢህአዴግ መሪዎችም ሁላችንም እንዳልነው ቆም ብሎ በሰከነ አእምሮ ደጋግሞ የሚያስቡበት ጊዜ የደረሰ ይመስለኛል። በዚህ እባካችሁን ከዛ ሳትን ውጡ ነው። ከዛ ሳትን ካልወጡ የሚቀጥለው ከዛ ሳትን የሚወጡበት ሁኔታ መፍጠን ነው። እሱ የኢትዮጵያ ሕዝቦች እንግዲህ ባላቸው ሰላማዊ ና ህጋዊ ትግላቸውን የመቀጠሉ ሁኔታ ያለው ይመስለኛል። እኔ ምንድን ነው ብሔራዊ ወደ ብሔራዊ መግባባት ሁ ብሔራዊ መግባባት እኮ በገዢው ፓርቲ የትም አገል ማለት ነው። በገዢው ፓርቲና በሀገሪቱ ውስጥ የምንቀሳቀሱ የፖለቲካ ኃይሎች መካከል በተለይም በመሰረታዊ የፖለቲካ ጉዳዮች ይቺ ሀገር ምንቹን ወዴት ሄድ እንዴት እንዴት አብሬን ኑ የመቻቻል ፖለቲካ ውስጥ እንዴት ይሁን፣ ማንም ስልጣን ላይ ወጣ ወረደ ብቻ ሳይሆን መሰረታዊ የሆኑ የሀገሪቱ የፖለቲካ ችግሮች፣ መሰረታዊ የሆኑ የሀገሪቱ ሀገሪቱ አንድ ሀገር እንዴት መቀጠል እንዳለበት እንዳለባት፣ እንዴት መተዳደር እንዳለባት የኢትዮጵያ ህዝቦች ብዙ አመታት በሺህ አመታት የሚሆን ከዛ ያነሰ የበዛም ተከባብሮ አብሮ በኖሩበት መንገድ እንደገና እንዴት በሰላም እና በመግባባት አብሮ መኖር ይችላሉ የሚለው በምኑት ጉዳዮች ላይ በመሰረታዊ ጥያቄዎች ላይ መስማማት መቻል ነው። ስለዚህ በገዢው ፓርቲና በሀገሪቱ ፖለቲካ ኃይሎች መካከል በኢትዮጵያ ማህበረሰቦችም ደረጃ ብሔራዊ መግባባት እየተፈጨ ነው። ስለዚህ በማህበረሰቦችም ደረጃ ግድም ገብሩን አንስተዋል። አንዱ ማህበረሰብ ከሌላ ጋር የሚጋጩበት በተለይ ወጣቱ የሚጋጭበት ሁኔታዎችም እየተፈጠሩ ነው። ስለዚህ እኔ ምንድን ነው ብሔራዊ መግባባት የምንለው ደቡብ አፍሪካ ውስጥ ተሞክሏል ብዙ ሀገሮች ወደ ዲሞክራሲያዊ ስርዓት የተሸጋገሩ የተሳካ ዲሞክራሲያዊ ስርዓት ውስጥ የገቡ ሀገሮች ብዙ ሀገሮች አሉ። የሞከሩት ምንድን ነው መሰረታዊ የሆኑ በፖለቲካ ጉዳዮች ላይ በፖለቲካ ኃይሎች ደረጃ በማህበረሰቦች ደረጃ መስማማት መቻል ማለት ነው። በተለይም በምን አይነት ፖለቲካ ስርአትና እንዴት አብረን መኖር እንችላለን? እንዴት የመቻቻል ፖለቲካ እንፈጥራለን? እንዴት አንድ ፓርቲ በኢትዮጵያ ሕዝቦች ወይም በህዝቡ ይሁንታ ስልጣን ላይ እንዴት ይሁታ በህዝቡ ያንን ይሁንታ ሲያዳ ደግሞ እንዴት ከዛ ይውረድ ከዛ ከስልጣን የሚወርዱበት ነታ እነዚህ እነዚህ በሚመስሉ መሰረታዊ ጉዳዮች ላይ መሰረታዊ አብሮ የመኖር ጉዳዮች ላይ መሰረታዊ የሆኑ የፖለቲካ ስርዓቱ ቀጣይና ይሄ ሀገር ቀጣይ ሆኖ የኢትዮጵያ ህዝቦችን በሰላም ተከባብረው በቀጣይና ጥብቀው ለመኖር በሚችሉባቸው ሁኔታዎች ላይ መነጋገር ማለት ነው። ሌላ ነገር የለው። ስለዚህ ነገሮቹ በተለይም ከሁሉም በላይ ስልጣን የያዘው ኃይል ቅድም ተጠጋግሞ እንደተነገረው ለዚህ ሀገሪቷን ለመታደግ ህዝቦቿን ለመታደግ ከአጥፍቶ መጥፋት ፖለቲካ ወጥቶ ምንድን ነው የሚሻለን? ኢህአዴግ ላይ አስራ ሰባት ቀን ተነጋግረናል እንዳሉ ከሌሎች ጋር እኮ ምናልባት አስራ ሰባት ሰአታት እንኳን ቢነጋገሩ እኮ የተሻለ ሁኔታ ሊፈጥሩ ይችሉ ነበር። ከራሳቸው ሳትን ወቶ ማለት ነው። ስለዚህ ምንድን ነው እኔ አሁንም ቢሆን ደጋግመን በዚሁም ፓርቲ ማሳሰብ አለብን። አሁንም ቢሆን የኢትዮጵያ ፖለቲካ ኃይሎችም ግማሽ መንገድ ሄዶ እንዴት የራሳቸውን መተባበር እንደሚችሉ በዚሁም ፓርቲ ወደዚህ ግማሽ መንገድ ሄዶ ሌሎቹን መቀበል እንዳለበት የተወሰኑ ሁላችንም መዋጫዎች የመፍትሄ መዋጫዎችን ይዘን ሀገራችንና ህዝቦቿን ለመታደግ መምጣት አለብን። ቅድም ማንዳ መሳላቅም አሁን ለምሳሌ አንድ ሚሊዮን አካባቢ የኦሮሞና የሶማሌ ህዝቦች ተጋጭቷል ተብሎ እንደሰማነው የፖለቲካ ስርዓቱ ነው። እዛ ውስጥ እጁን የከተተው ያ እኮ በዚህ በአንደኛው ክፍለ ዘመን ብዙ ቦታ የሚታሰብ አይደለም። ያ እኮ ትንሽ ቢገፋ ደግሞ ኢትዮጵያ የት እንደምትደርስ ምን እንደምትወድ እኮ ሁላችንም እኮ ቅድም እንዳልኩኝ ራሳችንም ልጅ ልጆቻችንም የሚኖሩባትን ኢትዮጵያ ተከባብሮ የሚኖሩባትን ኢትዮጵያ ለመፍጠር የፖለቲካ ዝግጁነት ያስፈልጋል። ዜና መግባባት ማለት ይሄ ነው። እና እኔ ምንድን ነው አሁንም ቢሆን ኳሱ ኢህአዴግ ሜዳ ነው ያለው። ኢህአዴግንም ከአጥፍቶ መጥፋት ፖለቲካ መለስ ብሎ የአገሪቷን መስራታዊ ችግሮች ሀያ ሰባት ዓመታትን እንዴት የኢትዮጵያ ህዝቦችን እንደመሩ ምን እንዳደረጉ ምን ሰርቶ ምን እንዳገኙ የገመገሙ ይመስለኛል። ጭንቀታቸው ምናልባት የፖለቲካ ትስስቱ ከሌላው ሀይሎ ከሌሎች ሀይሎች ጋር ስልጣን የመጋራት ሁኔታ ይፈጥራል። ምናልባት ከምግስ ቤተ መንግስት እንወጣለን። ምናልባት የሙሉ ሌሎችን ሌሎች ነገሮች ሊኖሩ ይችላሉ። ዞሮ ዞሮ ግን አሁንም ቢሆን ኢትዮጵያ እጅግ በጣም መስቀለኛ መንገድ ላይ ናት። መፍትሄው በሁላችን ብቻ ነው። ገዢውን ፓርቲ፣ የሌሎች የኢትዮጵያ ፖለቲካ ኃይሎችን በቁርጠኝነት በሀቅ ለህዝቦቻችን፣ ለራሳችንም፣ ለልጆቻችንም ደህንነት ምን ማድረግ አለብን በሚለው ላይ መዋጮዋችን ይዘን ወደ መተናደሩ ወደ መነጋገሩ የሀገር ሽማግሌዎች፣ የሃይማኖት መሪዎች ወጣቶችም ወጣቶችም እኮ አሁን ቀላል ሀይል አይደሉም ኢትዮጵያ ውስጥ እና ሁሉም ቁጭ ብሎ የራሱን የመፍትሄ መዋጫዎችን ይዞ ወደ መነጋገር ሜዳ መምጣት አለበት። ያ ደግሞ ከማንም በላይ ይህንን ሜዳ ማመቻቸት ያለበት የተሻለ ማድረግ ያለበት ገዢ ፓርቲ ነው። እንግዲህ ገዢ ፓርቲ ምናልባት ትልቅ ሆና ሰጥቶ ወደዚህ ሊመጣ ይችላል። እሱ ካልሆነስ የሚል ጥያቄ እየተነሳ ነው። ፕሮፌሰር መራራ ጽጌ አሽ ስርዓቱን አስገድዶ መምጣት እንኳ ባይፈልጉ እርስዎ እንዳሉት ኳሱንም ይዞ ወደ ሜዳ ሊወርድም ካለ እንዴት ነው ወደ ሜዳ እንዲመጣ ወደ ውይይት እንዲመጣ ማድረግ የሚቻለው ገዢውን ፓርቲ ትርጉም ወዳለው ውይይት ማለት ነው የሚል ጥያቄ ነው ያነሳቸው። አብሮ ደግሞ ተባብሮ እንዴት ነው የሚሻለውን መተማመንን በተቃዋሚዎቹ አካባቢ ደግሞ ኢህአዴግን የማስገደጃ መንገዶችስ አሉ ወይ? እንዴት ነው ይሄ ይሄ ድባብ ሊፈጠር የሚችለው የሚል ጥያቄ ነው ያነሳቸው። ጽጌያሽ በእኔ በኩል ዞሮ ዞሮ በመድረክ ደረጃ በቶቀሱ ጊዜ ውስጥ ነው ያለው። ዞሮ ዞሮ በእኛ በኩል ህጋዊ እና ሰላማዊ ትግላችን ከመቀጠል ውጭ ሌላ አማራጭ የለንም። ህጋዊና ሰላማዊ ትግል ሲል በሀቅ በእውነት የኢትዮጵያ ህዝቦች ለሚዛነታቸው ለክብራቸው ለወደፊቱ ለሀገራቸው ጣፋንታ በሀቅ ተደራጅቶ መታገል አለባቸው። የኢትዮጵያ ፖለቲካ ኃይሎችም ኢህአዴግን ብቻ መክሰት ሳይሆን እርስ በራሳቸው በተለይም የትብብሩ የመተባበሩ ሁኔታ የኢትዮጵያ ህዝቦች ተጋቅሞ መቼም ወይ ተባበሩ ወይ ተሰባበሩ ስሉን ነበር። አሁንም ቢሆን የኢትዮጵያ ፖለቲካ ኃይሎችም ከገዢው ፓርቲዎችም ቢያንስ ቢያንስ የመተባበሩ ሁኔታ ወደ አቅጣጫ የመሰባሰቡ ሁኔታ የራሳቸውን የፖለቲካ መፍትሔ መዋጫዎችን ይዞ የመነጋገሩ ምናልባትም በእነሱ በራሳቸው መካከል በተወሰነ ደረጃ የብሔራዊ መግባባት የመፈጠሩም ያስፈልጋል። ስለዚህ እኛም የቤት ስራዎች አሉን። የቤት ስራዎቻችን ግን ትግላችንን የመቀጠሉ ኢህአዴግንም እየገፋንም ከኢትዮጵያ ሕዝቦች ጋር ለመታችን ለነፃነታችን፣ ሁላችን የመታገል ሁኔታ ሌላ ምርጫ የለም። መቀጠል ነው። ወደ አቶ ገብሩ እንለፍ። ወደ አቶ ገብሩ እንለፍ እና የማጠቃለያ ሀሳቦችን እንወስዳለን። አቶ ገብሩ የእርሶን አስተያየት አሁን በተጠቀሱት በተነሱት ሀሳቦች። መልካም እንግዲህ፣ ቅድም መፍትሔውም ለመጠቆም ሞክር ያለው መግባባት ነው። መግባባት ሲባል እንግዲህ በአንድ በኩል በተቃዋሚዎች በኩል የመግባባት ሁኔታ መፈጠር አለበት የሚል አስተያየት አለኝ። ቅድም ተደጋግሞ ተገልጿል። እንግዲህ ድሮ በርዕዮተ ዓለም ዙሪያ በዓላማ ልዩነት ዙሪያ እርስ በርሳችን ስንናቆር እንደቆየን ይታወቃል። አሁን ያለው ሁኔታ ቅድም እንደተገለጠው ከዚህ ከአንድ ፓርቲ ፕሮግራም ባሻገር ያለ ችግር ነው። ሀገራችን ገጥሟት ያለው ፖለቲካ ስርዓቱ ወደ ኋላ የመለሰና ወደ ቀውስ የከተተን የከተን ሁኔታ ነው ያለው። ከዛም በተጨማሪ እኔ ከፖለቲካ ቀውሱ አያልፎ ወደ አገራዊ ወደ ብሔራዊ ቀውሱም ያመራበት ሁኔታ ነው ያለው። በዚህ ሁኔታ የአንዳንዱ ድርጅት ስለ ራሱ የፖለቲካ ሪዮት አለምና አሚ ሪዮት አለምና የፖለቲካ አላማ ብዙ መጨነቅ ያለበት አይመስለኝም። ትልቁ ነገር መግባባት ያለብን ቅድም መልሼ ለመለ ሞክረው ሀገራችን ያለችበት ሁኔታ ትልቅ ከፍተኛ ጥንቀት ያለው ቀውስ አለና ይሄን ለመፍታት የሚያስማማን የጋራ የጋራ መግባባት ቅድም ምራራ ያለው ነገር አለ መሰረታዊ በሆኑ ነገሮች መግባባት ያስፈልጋል። ከእያንዳንዱ ፕሮግራም በላይ ያለ የመግባባት ጉዳይ አስፈላጊ ሆኖ ይታየኛል። ይሄ አንዱ ጉዳይ ነው። ይሄን ማድረግ አይቻልም የሚል ሀሳብ የለንም። ቅድም ጥያቄ ያነሱት ነገር አለ። ተቃዋሚዎች አቅም የላቸውም፣ ተቃዋሚዎች በአሁኑ ጊዜ ሁኔታውን ለመቆጣጠር አይችሉም፣ እንደዚህ እንደዚህ ያሉ ነገሮች ኢህአዴግም አልፋልፎ የሚጠቀምበት ነገር አለ። ፖለቲካ ምህዳሩና ስርዓት ነው። እንደዚህ ለማድረግ ያልቻሉት፣ እንዲህ ሁኔታው ከተመቻቸ ተቃዋሚዎች በአንድ ወር ጊዜም ከኢህአዴግ የተሻለ ማለት ተቋሙ መፍጠር የሚችሉ ይመስለኛል። ዋናው ነገር እኮ ሕዝብ የሚሰባሰበው በአላማ ዙሪያ ግልጽ በሆነ ዓላማ ዙሪያ ስለሆነ እሱ ውስጥ ከተቀመጠ በኋላ ምንም ችግር ያለ አይመስለኝም። ችግር ያለው አይመስለኝም። ዋናው ነገር ስ ተቃዋሚዎች እኮ እኔ ተበዳዩ መልሶ መቆስ አይሁን እንጂ እንዳይኖሩ የቅድም ሲገለጽ የነበረ ስለተቃወመ ብቻ ስር ወደ ስር የሚከተትበት የሚገደልበት እና ብዙ ብዙ ችግር የሚፈጠርበት ሁኔታ ስለነበር፣ ይሄ አሁን በዚህ ሁኔታ መካሄድ አይቻልም ነው እኮ እያልን ያለው ኢሕአዴግም በዚህ ሄዶ የሚያመጣው ለውጥ የለም እያልን ያለ ነው። ስለዚህ አቅሙ ሀሳባቸው ነው፣ አቅሙ እሱ ነው። ዋናው ነገር ኮርስ ይሄ አቅም ወደ ድርጅታዊ አቅምም መቀየር አለበት። ይሄ ቅድም እንደተባለው መተባበራቸው በጋራ በሚስማሙበት ጉዳይ መነጋገራቸው አስፈላጊ ይሆናል። በአንድ በኩል በሌላ በኩል ኢህአደግ ስሽ ይላል ወይ የሚለው ነገር እንግዲህ እያየ ነው ያለ ነው እኮ ኢህአደግ አሁን እንደ አንድ ወጥ እና በአንድ እዝ ስር ብቻ የሚነዳ ድርጅት አድርገን ማየት የለብንም። ከውስጡም እኮ ሰላም የሚፈልጉም አሉ፣ ሰላም የሚፈልጉ አሉ፣ መረጋጋት የሚፈልጉም ይኖራሉ። ስለዚህ ኢህአደግ የማስገደዱ ጉዳይ ከተቃሚዎች ብቻ የሚመጣ አይመስለኝም። ከራሱም ከውስጥ የሚመጣ ጉዳይ ለራሳቸው ሁሉናም ጭምር ሲሉ ከራሱም ከውስጥም የሚመጣ ጉዳይ ነው እና ይሄ ነገር እንደ ከባድ ነገር መታየት ያለበት መስሎ አይሰማኝም። በእርግጥ የአደግ እስካሁን ድረስ ያለው አሁንም እየሄደበታለሁ አዝማሚያ ውስጤን አጥርቼ የንግሜ እስተካከላለሁ የሚለው ነው ብቻውን ቅድም መራራ ባለው በሱ ማዕቀፍ፣ በሱ እይታ ማዕቀፍ በሱ ሳጥን ውስጥ ነው የአገሪቱ ኪኖታ አመቻቻለሁ እያለ ያለው ግምገማ። ይሄ የተለመደ ነው። በየአመታት ጥልቅ ተሐድሶ ጥልቅ ግምገማ እየተባለ እርስ በርሳቸው እየተናኮሩ ያሉበት ሁኔታ ነው ያለው። ይሄ እንግዲህ አመቱን በሙሉ ከላይ ጀምሮ እስከ ወረዳ እስከ ቀበሌ ሄደን ገምግመን እናስተካክላለን። ይህ የማይሆን የማይሰራ ነገር ነው ጭራሽ የማይሰራ ነገር ነው። ሁኔታው ይህን እያመለከተ አይደለም ያለው ሳይው ይሄ አንድ ጉዳይ ነው። ትንሽ ለመጨመር የምፈልገው ትንሽ ትንሽ ለመጨመር የምፈልገው በሁሉም በኩል ይሄ ከዘር የጸዳ የፖለቲካ አካሄድ ግን በጣም ጠቃሚ ይመስለኛል። ቅድም ዶክተር ብርሃኑ ያለው ነገር አለ። የትግራይ ህዝብ ከኛ ጋር እንዲሰለፍ እና በዚህ ባለው የተሳሳተ የፖለቲካ ገብቶ መሄድ የለበትም ይል እኔ እዛ ነው ያለሁት። አሁን እንኳ መቀሌ ነው ያለሁት። የትግራይ ህዝብ የተሳሳተ ግንዛቤ የለውም እንደሌላ ሁሉ መብት እንዲጠበቅለት ይፈልጋል። እንደሌላው ሁሉ ነጻነት ይፈልጋል። እንደ ሌላው ሁሉ የሀገሩ ብልጽግናና ለውጥ ይፈልጋል። ስለዚህ ደንቃራ የሆነው ነገር በደንብ በይታ ያውቃል። ያም ሆነ ግን፣ በተለይ ህዝብ እንደ ህዝብ ከፓርቲው ጋር ተደባልቆ ከመንግስት ጋር ተደባልቆ የተጠቃሳለ ስጋትም አለው ይገባኛል። ስጋትም ስለዚህ በተለይ በፖለቲከኞች በኩል በእነዚህ በጣም ከፍተኛ የሆነ በትግራይ ህዝብ ላይ ጥላቻ የሚያነፍሱት ወገኖች በኩል ነው እርምቱ መምጣት ያለበት፣ እንጂ ህዝቡ እኮ ኢህአደግ በአንድ አካባቢ መልአክ ነው፣ በሌላ በኩል ሰይጣን እንደሆነ አይችልም፣ ወይ በአንድ በኩል ሰይጣን ኖ በሌላ በኩል መልአክ ሆነ። የትግራይ ህዝም የዚህ የስርአቱ ሰለባ ነው ብሎ ማመን በጣም ጠቃሚ ይመስለኛል። ይህን ካላል ህዝቡ በተለይ ተጠቃሚ ነው። ህዝቡ የህወትና ኢህአደግ ደጋፊ ነው ብሎ የሚነሳ ነገር መፍትሄ የሚያመጣ አይመስለኝም። ና የዚህ አይነት ለውጥም አስፈላጊ ነው ለሂደቱ ማለት ነው። ለቱ በጣም አስፈላጊ ነው። መልካም። ይህን ለማለት ጨምሬያለሁ። መልካም፣ እናመሰግናለን። አቶ ገብሩ ያነሷቸው ጥያቄ እናስከትልና የመጨረሻዎት የቀሩትን ጥቂት ደቂቃዎች በቅብብል እንድትካፈሏቸው እናድርግ። ሌሎች አድማጮች በዚህ ሰዓት በፌስቡክ የሚከታተሉ እንዲነጋገሩባቸው፣ እንዲወያዩባቸው ጭምር እናድርግ። ለቀጣይ ውይይት መነሻ የሚሆን አንድ አንኳር ነጥብ እናነሳለን። ከዚያ በፊት ግን አቶ ገብሩ ባነሱት አንድ ሀሳብ ላይ ምናልባትም ብዙዎችን የሚጋብዝ ይመስለኛል። በኢህአዴግን ራሱ እንደ አንድ ሀዳዊ ሆነ ተመሳሳይ እንደሆነ ኃይል መቁጠር አያስፈልግም። በውስጡም የሚነሱ ልዩነቶች ለለውጡ ማቀጣጠያ ወይም የመፍትሄው መንገድ በር ከፋቾች ይሆናሉ ብለዋል። በውይይት አድማጮቻችን በፌስቡክ የምትከታተሉ ውይይቱን እንድታራዝሙት እንፈልጋለን። ስልጣን ላይ ያለ ኃይል ሁሌም ይጠየቃልና። ችግሩን በቅጡ መረዳቱ ቢኖር እንኳን በጥርጣሬ አንስታችኋል። በእርግጥ በመሠረታዊነት የለውጡን አይቀሬነት ገዢው ኃይል ቢረዳ፣ የገዢው ኃይል ሚና ምን መሆን አለበት ትላላችሁ? አቶ ልደቱ እርሶን እናስቀድም፣ ዶክተር ብርሃኑ ይከተሉ። አቶ ልደቱ ቅድሚያውን ላንተ እንስጥህና ከዛ በኋላ እንቀጥላለን ግን አንድ ደቂቃ ነው ያለን ለጊዜው። አሁን ጊዜያችን እየተጠናቀቀ ነው ግን ወደፊት የምንወያይበት ጉዳይ ነው። ስላልተሰጠኝ ነው የመጨረሻው ዙር አንደኛ ይሄ ተደጋግሞ የቀረበ ጥያቄ አለ ኢህአዴግ እምቢ ቢል የሚለው ነገር እስካሁን ምን እኮ ነው ሲል የነበረው አሁን በከፊልም ቢሆን የችግሮችን ምንጭ አምኖ የተቀበለው መታረምም አለብኝ ያለው ይቅርታም የጠየቀው ከልቡም ይሁን አይሆን እኮ በህዝብ ትግል ነው ስለዚህ ወደደም ጠላም በህዝብ ትግል ነገ ከነገ ወዲያ መቀበል ያለበትን ነገር ሁሉ የሚቀበልበት ሁኔታ ይፈጠራል ዋናው ጥያቄ ያለው ትግሉ በምን ሁኔታ ነው መካሄድ ያለበት የትግሉ መጨረሻ ግብስ ምንድን ነው መሆን ያለበት የሚለው ጉዳይ ነው ይሄ ላይ ነው ጥንቃቄ የሚያስፈልገው፣ ሆደ ሰፊነት፣ ስክነት የሚያስፈልገው፣ ብስለት የሚያስፈልገው። በእኔ እምነት የትግሎ የመጨረሻ ግብ ኢህአዴግን መጣል አይደለም። የትግሎ የመጨረሻ ግብ በህዝብ የተመረጠ ዴሞክራሲያዊ ስርዓት መንግስት ማግኘት ነው። ስለዚህ ኢህአዴግን ለመጣል በምናደርገው ወረብርብ አገር እንዳይፈርስ ጥንቃቄ ማድረግ አለብን። ከራሳችን የለውጥ ታሪክ ከስልሳ ስድስቱም ከሰማኒያ ሶስቱ መማር አለብን። በቅርቡም ደግሞ በአረብ ሀገሮች በአረብ ስፕሪንግ ዙሪያ ካየነውም ታሪክ መማር አለብን። ስለዚህ ባይ ኤኒ የፈለገው ይምጣ ኢህአዴግ ይምጣ ይውረድ ና ምን ሆነ የሆናል ልምል አንችልም። ኢካሚታፖር ወደ ሰፊነታችን የሚለካው በዚህ ይመስለኛል። ነገ ይች ሀገር ወደ ሲቪል ዋር አሁን እየታየ ብላለ አሁን እየታየ ያለውን ነገር አስቀያል ወደ ሲቪል ዋር ብትገባ ወደ መንግስት የለሽነት ሁኔታ ብትገባ፣ በኋላ ነገሩ ተበላሽቶ ካመለጠን በኋላ ኢህአዴግ የሚባል ድርጅት መጥቶ ይሄን አደረገ ብለን ልንመጣደቅ አንችልም። ዋናው ተጠያቂ ኢህአዴግ ቢሆን እኛም ድርሻ አለ። ሀገሪቱ በዚህ ደረጃ ብትወድቅ እንደ ህዝብ፣ እንደ አገር የወደቅነው ፈተና መሆኑ መታወቅ አለብን። ስለዚህ መፍትሄው በጋራ ነው መመንጨት ያለበት። ከኢህአዴግ ጋር መደራደር፣ መነጋገር የግብ ነው። ምርጫ የለብን። ኢህአዴግን የችግሩን ምንጭ ብቻ ሳይሆን የመፍትሄው ማዕከል አድርገን ማየት አለብን። ዞሮ ዞሮ ግን መዳኘት ያለብን በህዝብ ምርጫ ነው። ስልጣንም የምንይዘው ኢህአዴግን ከስልጣን መውረድ ያለበት በህዝብ ምርጫ ብቻ ነው፣ በህዝብ ውሳኔ ብቻ ነው። ሌላ አቋራጭ መንገድ የለም ብለን መተማመን መቻል አለብን። እንግዲህ እኛም እዚህ ላይ የሰዓት የበላይነትን የህግ የበላይነትን ሳይሆን የሰዓት የበላይነትን እናስከብርና የመጨረሻ አሁን አጠር አጠር አድርገን ነው የምንነጋገረው። እንደ የመዝጊያ ሊያወያዩ ለቀጣዩ ውይይቶች የሚጋብዙ ሀሳቦችን ብናቀርብ፣ ስለ መፍትሄው ስለ መንስኤው ተነጋግረናል። በኢህአዴግ ዙሪያ ስላለው ችግር ተነጋግረናል። እኔ በእኩል ደረጃ የበለጠ ኢምፖርታንት ነው የምለው የተቃዋሚ ጎራ መጠናከር ነው። መጀመሪያ የተቃዋሚው ጎራ የህዝቡን ትግል መቆጣጠር መቻል አለበት፣ መምራት መቻል አለበት። የማይመራው ከሆነ የምንፈልገውን ውጤት ላናገኝ እንችላለን፣ ወዳልተፈለገ አቅጣጫ ልንገባ እንችላለን። ስለዚህ ሸፋፍነን ማለት የለብንም። አሁን ተባበሩ ይባላል አይደለም እውነቱን ለመናገር የትብብር ጥያቄ ሊመጣ አሁን እኔ ከዘሌ ጋር ተባበራለሁ፣ እኔ ከሰሌ ጋር አልተባበርም፣ እኔ ጠንካራ ነኝ፣ ከሌ ታማኝ ተቃዋሚ ነው፣ እኔ ምናምን ነኝ የሚል ነገር ውስጥ ነው። ከዚ አይነት ነገር ወጥተን ይሄ የፖለቲካ ጨዋታ በዚህ ወቅት አይመጥነንም ብለን ተባብረን መስራት እንቀላለብን። እስቲ መወያየት እንኳን አንጀምር አልጀምርምን ተቃዋሚዎች መነጋገር ይሄ ሳናገር ሀገሪቱ ወደ ጥሩ አቅጣጫ እንድትሄድ ዝም ብለን ብንመኝ፣ እኔ ከፖለቲካ አመራር የሚጠበቅ ነገር አይመስለኝ አቶ ልደቱ ከሌሎቹ እንስማ ከሌሎቹ እንስማ። አሁን በተናገሩት ጉዳይ ላይ ስለ መተባበር እርስ በርስ ዶክተር መራራ እርስዎን እናስቀድም፣ አጠር አድርገው። እኔ ሁለቱ ነገር ነው። አንደኛው አሁን በጣል እኮ በተለይ በተቃዋሚም ኢህአዴግ ብቻ መጠበቅ ሳይሆን የራሱን ቤት ስራ የመስራቱ ሀገር ውስጥ ግን ጉጅን የተሻለ መግባባት፣ የተሻለ መተባበር፣ የተሻለ ሀኪም ለመግባት መንቀሳቀስ ወሳኝ ይመስለኛል። በዚህ አጋጣሚ ለኢትዮጵያ በዲሞክራሲያዊ ኃይሎች ጊዜው ሀገራችን እና የመታደግ ጊዜ ነው። የተሻለ የፖለቲካ ስርዓት ለመፍጠር ከኢህአዴግ የተሻለ ስራ ለመስራት የመዘጋጃ ጊዜ ነው። ስለዚህ ይህ ወደ እጅግ በጣም ወሳኝ የሆነ ጊዜ እንደሌላው ጊዜ በከንቱ እንዳይባክል በተለይ የመጠባበሩ የመነጋገሩ የመቻቻል ፖለቲካዊ መስመሩ ግማሽ መንገድ ሄዶ ገዢውን ፓርቲ ጅምር ሀገሪቷና ህዝቦቿን ለመታደግ በሚያስችል መንገድ መንገድ ይበፈቱ ወሳኝ ነው። ለዚህ ጥሪ ያደርጋለሁ። ዶክተር ብርሃኑ፣ ዶክተር ብርሃኑ ሰአት ስላለቀብን ነው። ይቅርታ፣ ይቅርታ። ይቅርታ፣ ሰዓት ስላለቀ ነው። ዶክተር ብርሃኑ የመጨረሻውን ቃል ከእርሶ ልውሰድ። ባለቀ ሰዓት የተነሱትን ብዙ ነገሮች ማድረግ አይቻልም፣ ግን እኔ ማለት የምፈልገው ይሄ በተቃዋሚዎች መካከል ትብብር መፈጠር አለበትም መደረግ አለበት። ያ ሁሉ ትክክል ነው። ሁለት ነገር ግን ግልጽ መሆን ያለበት ነገር አለ። እዚህ የደረስ ነው ከነ አደጋው የወያኔ ስርዓት እንደዚህ መቀጠል እንደማይችል ያየበት እንትን የመጣው በህዝብ ትግል ተደራጀም አልተደራጀም አንድ ድርጅት መራውም አልመራውም ይህ የህዝብ ትግል ነው እዚህ ያደረሰው ከዳርም ያደርሰውም የህዝብ ትግል ነው የምንለው ግን ይሄ የህዝብ ትግል በሚሄድበት ጊዜ ሊመጡ የሚችሉ ብዙ አደጋዎች እንዳሉ አውቀን እኔ በኢትዮጵያ የተቃዋሚዎች እንትን ውስጥ ዴሞክራሲያዊ ስርዓት አልፈልግም የሚል ሰምቼ አላውቅም። ብሔራዊ እርቃ አስፈልግም የሚል ሰምቼ አላውቅም። በሰላማዊ መንገድ እንሸጋገር የማይል ድርጅት ያለ አይመስልም። ይሄን ሁሉ ነገር አንዳንድ ጊዜ ብዥታ ውስጥ እንዳንገባ ነው። ይሄን ሁሉ ነገር ምንጩም ችግሩም ህወሓት የወያኔ ስርዓት ስለዚህ ምንጩም ችግሩም የወያኔ ስርዓት ስንል በምንም አይነት የትግራይ ህዝብ ማለት አይደለም። በምንም አይነት የወያኔ ስርዓት ስንል የወያኔ ስርዓት ህወሓት የሚባል ድርጅት ነው። ከራሱ በላይ አገር ለሚባል ነገር ምንም ቁብ የማይሰጥ ድርጅት መሆኑ ነው። ይሄ እንኳን ሆኖ ይሄን ያህል እንኳን በደል፣ ይሄን ያህል እንኳን ደም ፈስሶ፣ ይሄን ያህል እንኳን ሰቆቃ በህዝብ ላይ አርፎ የኢትዮጵያ ህዝብ እያለ ያለው ምንድን ነው? እንታረቅ፣ በሰላም በእርቅ አብረን እንሂድ ወደፊት እያለ በቃ ይህን የመጨረሻው ቃላችን እናድርግ። ዶክተር ብርሃኑ በሰፊው ነው ስንወያይበት የቆየ ነው። ፌስቡክም አትቪ አማሪክ ላይ ስትከታተሉን አስተያየቶቻችሁን ስትሰጡ ለቆያችሁ ተከታታዮቻችን፣ አድማጮቻችን በጣም እናመሰግናለን። እንግዶቻችንን ሉላስኛመስገናን ከመጨረሻው ተናጋሪ እንጀምር። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ፣ ከአንድ አመት በላይ በስር ላይ ቆይተው በቅርቡ ከስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና የአረና ትግራይና የመድረኩ አቶ ገብሩ አስራትና የኢትዮጵያ ዴሞክራሲያዊ ፓርቲ መስራች አቶ ልደቱ አያሌው ሁላችንም እናመሰግናለን። ዋናው ተዋናይ የተገኘበት ቀደም ብለን እንዳስተዋወቅ ነው የኢህአዴግ ወኪሎች ያሉበት ውይይት በቀጣይነት እንደሚኖር ተስፋ እናደርጋለን። መድረኩ ክፍት መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። እንዋይ ነው የምንለው ላይክ አድርጉት ሼር አድርጉት ዛሬ የሰማችሁት በውይይት ሁሉን ነገር እንፈታለን የሚሉ ሀሳቦች ሲስተናገዱ ነው የቆዩት። እናንተም ከወደዳችሁት ይህንን ከጓደኞቻችሁ ጋር የምትወያዩበት አድርጉ። ላይክ አድርጉት፣ ሼር አድርጉት። እናመሰግናለን ሁላችሁንም። መራራ እንኳን አወጣ እኛም አመሰግናለሁ። በዛሬው የጋቢና ጉዟችን እንግዲህ ይህንን አጠቃለን ይዘን ቀርበናል። በዚሁም እንግዲህ የዛሬው ፕሮግራማችን አልቋል። ስናስተናግዳችሁ ያመሸነውን የመስተዋት አራጋው ና ሄኖክ ሰማ ዝግጅታችንን በቴክኒክ ያቀነባበረው ሞኩቤል ያበሮ ነው። ጉዟቸው የሰመረ ይሁን እያልን ሰናበታለን። መልካም ምሽት፣ ነገ እንገናኝ። कौन रेडियो सकल